ጋሽዬ አሉ ትልቅ መድረክ ላይ ከህዝብ ጋር የተዋወቀው በ1996 ዓመተ ምህረት የኢትዮጵያ አዝማሪዎች ውድድር ላይ አንደኛ በመውጣት የመጀመሪያ ካሴቱ ቱፓክ የሚል ስያሜ የተሰጠው ሥራው ለአድማጭ በደረሰበት ጊዜ ነው። አራት በግል ሁለት ከታዋቂ ድምፃውያን ጋር ሲዲዎችን ሰርቶ ተወዳጅ ሆኖለታል። ሀገር ቤት በበርካታ መድረኮች ላይ፣ በእስራኤል አውሮፓና በአረብ ሀገራት የሙዚቃ ስራዎቹን አቅርበዋል። ሳቅ በሚፈጥረው አጫዋወቱ፣ ቁም ነገር በሚተላለፍባቸው ግጥሞቹ እያዝናና ለረጅም ሰዓታት አድማጅ ተመልካችን በፍቅር ገዝቶ መድረክ መቆጣጠር ያውቅበታል። የመሰንቆ ተጫዋች፣ የግጥምና ዜማ ደራሲ እንዳልካቸው የኔሁን ቱፓክ፣ ቀኑ አዲስ ዓመት አይደል የአውስትራሊያ ገጠመኙን ያጫውተናል። ሆ ብለን መጣን ሆሆ ብለን፣ ሆ ብለን መጣ ሆ ለ ጋሽያሉ ብለን ባልንጀሮቼ ቆሙ በተራ እንጨት ሰብሬ ቤት እስክሰራ ከብረው ይቆዩን ከብረው በአመት ወንድ ልጅ ወልደው ሰላሳ ጥግት አልበው ከብረው ይቆዩን ከብረው። ቱፓክ፣ ለአዲስ አመት ያሰብካቸው የተለያዩ ዝግጅቶች እንዳሉ አስባለሁኝ። በትክክል ግን ምን ያህል ጊዜ ሆነ ከሀገር ቤት ከወጣ? እኔም አረሳሁት፣ እሱም አረሳኝ። ይሄ ሁለት አመት ሰሞኑን ሞላኝ። እኔ ስናፍቅ ያለው ሀገሬን፣ ሀገሬን ሀገሬ መሄዴ እንኳን አይቀርም በለመደው እግሬ። የባህል ድባቡ እድሜ ለጓደኛዬ ለኮረና፣ አይ ኮረና አስቤ የነበረ በሜልበርን፣ በሲድኒ፣ በፐርዝ፣ በአድላይድ፣ በብርዝበርን አስቤ የነበረ ሙዚቃ አላቀርብ ሙዚቃ አላቀርብ ህዝቤ ላወድስ እድሜ ለኮረና ቀረሁኝ ሳልደርስ። የዘንድሮ አዲስ ዓመት ቅዱስ ዮሐንስ ዛሬም ተገደናል በሶሻል ዲስታንስ። እንኳን አደረሳችሁ እንኳን አደረሳችሁ ወገኖቼ። ከእንግዲህ አዲስ ዓመት ሲነሳ፣ በተለይ አርቲስት ነህ፣ በመድረክ ላይ ነው ብዙን ጊዜ የምታሳልፈውና፣ እና እንደው ምን ትውስታዎች አሉ አዲስ ዓመት ስታስብ? አዲስ ዓመት ሲታሰብ ምን ትቡስ የማይል ነገር አለ? ሁሉም ነገር ትዝ ይላል። የልጆቹ ጨዋታ ትዝ ይላል። የካህኖቹ ቅዳሴው ትዝ ይላል። የሙስሊሞቻችን እንትኑ ድስ ትዝ ይላል አዛኑ ራሱ የኢትዮጵያ ሕዝብ በነቂስ ሆ ብሎ የአንድ ሀገር ሕዝብ መንፈስ በአንድ ታስሮ የኢትዮጵያን አዲስ አመት ለማክበር ሆ ያለ ሲተም ሕዝቡ፣ እኛማ ማሲንቋችን አስተካክለን በየቦታው ስንዘፍን በሚዲያው አንዳንድ ኮ ላይ ቴሌቪዥን ላይ እየተጫወትን ደግሞ አንዱ ቤት እንዘፍን። እንዴቱ ፓክ ወረድክ እንዴ እንዴት ነው ወደክ ወይስ እንዴት ነው? ስንት ነገር እናሳልፋለን። በአሉ ከመድረሱ ከሁለት ወር በፊት ጀምሮ ቢዚ ነኝ ከቤቴ ገብቻ አላቅም እና በጣም በጣም በጣም በጣም እግዚአብሔር የተመሰገነ ይሁን። ጥሩ ነገር አሳልፍ ያለው ሀገራችን ሰላም ያርግልን። በጣም በጣም ደስ የሚል ነገር አሳልፍ ያለው። አውስትራሊያ ከመጣ በኋላ እንደ ትልቅ ሾ የሚቆጠርላ አንድ መድረክ ላይ ነው የሰራው። ከዛ ውጭ አልሰራም። ያቀድካቸው ያሰብካቸው ነገሮች ነበሩ? ያቀድኳቸው ያሰብኳቸው ነበሩ፣ ግን ያለ እግዚአብሔር ፍቃድ አይሆንም። ዋናው ነገር ይህን ዘመን ያሳልፈንና ለሚቀጥለው ጊዜ እንግዲህ ያው ዓለም ስትደሰት እኛ ማብረን እንደሰታለን። የዓለም ማጣፈጫዎች የዓለም ማስደሰቻዎችንን ምችም እንግዲህ አዝማሪ ማሲንኮን ያህል ትልቅ ስራ ይዘን ህዝቡ ሲደሰት ማብረ የምትደሰተው፣ ህዝቡ ሲከፋ ግን ልትጫወት አትችልም። አንተ ማብረ ትከፋለህ። እና የህይወት ጥሬን የምጠቀምበት ከህዝብ ጋር ነው እንጂ ብቻዬን ግንጥል ጌጥ ነው የሚሆነው። እና ያው ዘንድሮ በኮረና ምክንያት ሙዚቃዬን አላቀረብኩም። ለወደፊቱ እንግዲህ እግዚአብሔር ያገናኝናል ሰላም አድርጎልን። አመሰግናለሁ። ባህል ብሎ ዝም ባህል ብሎ ዝም ባህል ብሎ ዝም ስንረዳዳበት ዳው እንዳይቆዝም ባህል ብሎዝም ባህል ብሎ ዝም እኛ ከተግባባን ፍቅር አይቀዘቅዝም በአመት ባል በአመት ባል በአመት ባል በአመት ባል ጭዋታ ናለው ደስታ በአመት ባል ጭዋታ ያዋለሆ ደስታ በጉና ረደና ጃኖን ለበሰው ባዳ ዘመድ ሳይል ሁሉን ጠቃቀ ሰው አባብዬ አባብቁረ ሰው እንጎራረ ሰው አይ ባህል ረስንቱን ላስታውሰው። በቅርብ ስለመጣ አገር ቤት የባህል አከባበር እና ከአገር ርቆ ያለ የባህል አከባበር የታዘብከው ነገር አለ? ልዩነቶች ያየሃቸው ነገሮች አሉ? እስቲ ስለዚህ ነገር አሁን ጥርስህ ላይ ቀዝቃዛ ነገር ተጠቅመህ ወዲያውኑ ትኩስ ነገር ስትቀዝ ስትጨምርበት የሚሰማ ስሜት አለ አይደል? እንደዛ ማለት ነው። ኢትዮጵያ ላይ ያሉ የባህል አከባቢ የኢትዮጵያ ሕዝብ ደግ ነው። ጥሩ ሕዝብ ነው። ንጹህ ሕዝብ ነው። ያው እውነት ገባ ብለ ስታየው የማህበራዊ እይታው ራሱ እንደው በጣም በጋ አገዛዙ፣ ዶሮ አገዛዙ እንደው ጮፌው፣ ሳሩ፣ እንደው ልምላሜው፣ ቡናው፣ ጣኑ እንደው በቃ ጠላው፣ ጠጁ ዳቦ ተቆርሶ፣ ቤተ ዘመድ ባንድ ላይ ሆኖ ይህ እኮ በየትም ዓለም የማይገኝ ማህበራዊ እሴታችን እኮ ነው። እና ያ ፍቅር እከሌ ሙስሊም፣ እከሌ ክርስቲያን፣ እከሌ እንትን ብሔር፣ እከሌ ሳይባባል በፍቅር ምንኖርባት ሀገራችን ኢትዮጵያ እና አሁንም ደግሞ ይህ ነገር ይህ የምንሰማው ሀገራችን ላይ የምንሰማው ነገር እግዚአብሔር አምላክ ደግሞ የኢትዮጵያ የእውነት አምላክ ኢትዮጵያ እውነት ናትና ወደ እውነት መንገድ ሀገራችን መርቶልን ፍቅር ኑሮልን እንደው ሀገራችን ላይ እንድንደሰት ነው በቃ እንትን የሚለን እንጂ የዚህ ሀገርና የዚ ሀገርማ ልዩነቱ የሰማይና የምድር ስፋት አለው። እዛ ኦርጋኒኩ ነው፣ እዚያ አርተፊሻሉ ነው ከዛ ልዩ ፍቅር ሁለተኛው ፍቅር ነው የምታገኘው። እዚህ ጋ ደግሞ የምታገኘው ያው የተለያየ ማህበረሰብ፣ የተለያየ ሀገር ማህበረሰብ፣ ባህል ስላለ ቢሆንም ግን እዚህ ያሉት ኢትዮጵያውያኖች በእውነት በአውስትራሊያ ያሉ ኢትዮጵያውያኖች በጣም ማመሰግናቸው ማከብራቸው ባህላቸውን፣ ወጋቸውን፣ ስርዓታቸውን ጠብቀው ለልጆቻቸው የሚያስተላልፉት ነገር ለሌላውም ዓለም ምሳሌ የሚሆኑ ብዙ ሕዝቦች ስላሉ ኢትዮጵያ አሁንም በልጆቿ ትለመልማለች ብዬ ነው የማስበው። እናንተ ውጭ የምትኖሩት የደጓ እናት የኢትዮጵያ ልጆች፣ እናንተ ለውጥ ፈላጊዎች፣ እናንተ በባህር የተከበባችሁ የማዕበል ዋናተኞች፣ እናንተ የፍቅር ተምሳሌቶች፣ ከሀገር ወጣችሁ ባህል የምታከብሩ፣ በአገራችሁ ባህል ማትጠረጠሩ ሁሌም ባህላችሁን ለብሳችሁ እንዲደምቃችሁ፣ እኔ የማያችሁ በጥምቀት በታቦት ሁሌም አገኛችሁ። ለዘንድሮን ቅዱስ ዮሐንስ እንኳን አደረሳችሁ። አይ ላቪ ኦል ቴንኪ ዩ ሶ ማች የኢትዮጵያን ጮማ፣ የኢትዮጵያን ክትፎ፣ የኢትዮጵያን ቃተኛ፣ የኢትዮጵያን ዶሮ አልበላም ያልሹ ሜል በርንን በራይዝ ውስጥ ይቅመሹ እንግዲ፣ አማዚ ሁሉ ሞልቶ ተርፎ ሁሉ ሞልቶ ተርፎ ባይኔ እያየሁኝ የሀገሬ ባህል ግን መቼ ሊረሳኝ። አገሬን አረሳም የሚለው ነዋይ ለካዶ አይቶት ነው። በስራ ጉዳይ ይሄ ኮልስ ምግብ በጣም ሰለቸኝ። ማሚ የሰራችው ሽሮውን አፈቀኝ። ባመት ባል ባመት ባል በአመት ባል በአመት ባል ጨዋታ አለው ደስታ መቼስ ለውጭ ሀገር አዲስ ነህ ብዬ ባለልም በተለያየ ጊዜ ለሙዚቃ ስራ ከሀገር ውጭ ወጥተህ ሰርተሃል። ግን እንደው እዚህ የምትኖርበት ሀገር አውስትራሊያ ላይ በሙያህም ይሆን እንደው ገጠመኝ የምትላት ነገር አለች? አራል በየቀኑ ነው ገጠመኝ። ምን ነገሩ ይዘለቃል። አሁን እንኳን መቼለት ነው የኢትዮጵያን ባህል እስኪ ያጫወተን ብሎኝ ያጫወትኳቸው እና መጨረሻ ላይ እስቲ ሪትሙን ቀይረህ ደግሞ የተለያየ ሪትም አለ ኢትዮጵያ። እንግዲህ ኦሮመኛ አለ ሁሉ ሁሉ የተለያየው ጎንደረኛው አለ፣ ጉራገኛ እና የነ ብርሃኑ ተዘራን ዘፈን ሲያቀብጣኝ መጀመር እናት ኢትዮጵያ ወድሻለሁ ሚለውን ዘፈን እናት ኢትዮጵያ ወድሻለሁ አልኩና መጨረሻ ስጨርስ፣ እስኪ ኤክስፕሌን አድርገው አብራራላቸው ተባልኩ። ምኑን ተምን ላድርገው? ማዘር ኢትዮጵያ አይላቢው ሞጭጭ፣ ታዲያ ልጆችሽ ካዝናሽን ሙልጭ። እነሱ ማልገባቸው እኔም ማልገባኝ። አንዷ ደግሞ የእውነት እናት የምትመሰሰት ዮ አይች እድኩና ዩአር ዩአር አልኳት የስ ዩር ኤንድ ማይ ማዘር ታርጋ ሴም ታርጋ መልካችሁ ይመሳሰላለ ማለት ቶ ያልተሰራሁት ነገር የለም። ሆድ ይቻለው፣ ሌላ ጊዜ እናወራዋለን። ባለፈውማ የኮረና እኔ ሳልደርስበት እሱ መጥቶብኝ ፎርቲን ዴይ ኳራንቲን አስፈረደብኝ። ኳራንቲን ስገባ ይዞኝ ስትረስ አንዲት ፈረንጃዬ የምትል ደስደስ ከእሷ ከኔ ክላስ ስንመላለስ ተጋብተን አረፍን፣ ድግስ አንደግስ ከዛማ በኋላ ከኳራንቲኑ በኋላ ስንወጣ ባያት በዕድሜዋ ለመሞት ሳምንት የቀራት ለካ ጭርጭስ ያለች ፈረንጅ አሮጊት። እንዲያው ዘመድዬ እንዲያው መዳመላን አይ ጉድ! አስፓልቱ ካሜራ፣ መውጫና መግቢያው ካሜራ፣ ሆቴሉ ካሜራ፣ ጠርጣሪው መከራ ሕጋቸው ሲያስፈራ እንዴት ነፃ ሆኖ ሰው ፎንቃውን ይስራ? እንዲያው ዘመድዬ እንዲያው ዘመድ ዓለም እንዴት ነፃ ሆኖ ሰው ኑሮውን ይምራ? እንዲያው ዘመድዬ ጥሩ ነው፣ ደስ ይላል። በጣም ያስደስታል፣ በጣም ያስደስታል። አቤት አቤት፣ ዳቦ እንቁረሰው እንጂ ዳቦ ይቆረስ። ፈንድሻውን ቡናው ይቀዳ። አረ እንዴት ደስ ይላል! አቤት ሴሬሞኒ ያቺ ቀዩዋ ሲኒ ለኔ ቀዩዋ ሲኒ ነይ ነይ ደማም ነይ ደማም አዲስ ዓመት ነው ጊዜውና ለአዲስ ዓመት በዚህም ሀገር ለሚኖሩ ኢትዮጵያም ላሉ ኢትዮጵያውያን መልካም ምኞት መግለጫህን አስተላልፈላችሁ። አረተው በፍቅር እንኑር እንተቃቀፍ በፍቅር ንኑር እንተቃቀፍ፣ ለተቸገረን ድረስ እንደጋገፍ። ኢትዮጵያ ሀገራችን ትናንትን ማንድነን፣ ዛሬ ማንድነን፣ የመጣው ቢመጣ የለም የሚለየን። አንድ ሁኑ እንደ አባቶቻችሁ፣ ደንበሯን ጠብቁ እንደ አባቶቻችሁ። ፈጣሪ አምላክ አለ ከላይም ያግዛችሁ። ኢትዮጵያውያኖች ክፉ አያግኛችሁ እንዳው በቅርብም በሩቅም ያላችሁ ወዳጆቼ፣ ወንድሞቼ እንግዲህ እንዳልካቸው የኔን ወይም ቱፓክ እባላለሁ እንዴ መላው የኢትዮጵያ ሕዝብ ትንሹ ትልቁ እንኳን አደረሳችሁ። ይህ ዘመን የደስታ ዘመን እንዲሆን ልንጸልያለን። እግዚአብሔር አምላክ አገራችን ሰላም አድርጎልን የተከፉ ሰዎች የተከፋ ታድሶ የፈረሰው ታድሶ ያረጀው የአገራችን ዝና የአገራችን ክብር ጸጋዋ ተመልሶ በአንድነት በፍቅር የምንኖርባት ዘመን ያድርግልን። የአውስትራሊያን ህዝብ መላውን የአውስትራሊያን ህዝብ ከልቤ አመሰግናለሁ። በተለይ በሜልበርን፣ በፎትስክራ አካባቢ ያሉ እንዲሁም ደግሞ ጠቅላላ ሜልበርን የምትኖሩ በቅርብም አይዞህ የምትሉኝ ወንድሞቼ፣ እንዲሁም ለራሴ ጥላ ለእግሬ የምንቀሳቀስበት መኪና የገዛችሁልኝ እነ ሲሳይ እንዲሁም ደግሞ ሌሎች ወንድሞቼ ሁላችሁንም አመሰግናለሁ። እኔ ህይወት ላይ ኢንቨስት ያላረገ ሰው ስለሌለ በጣም አመሰግናለሁ። እግዚአብሔር አምላክ አገራችን ሰላም ያርግልን፣ ክፉ ነገር የማንሰማበት ጸጋ የሞላበት የፍቅር የአንድነት ዘመን ያርግልን። አመሰግናለሁ። የሰላም ይሁንልን፣ የሰላም ይሁንልን። አዲሱ አመት አዲሱ ዘመን የፍቅር ይሁንልን የሰላም ይሁንልን። ኤስቢኤስ ይኸው ይለናል። እናመሰግናለን ቱፓክ ለነበረን ቆይታ፣ አክብሮቴ ከልብ ነው። መልካም አዲስ ዓመት። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።